የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ለኢትዮጵያ አዲስ አምባሳደር አጭተዋል። ፕሬዚዳንቱ በአምባሳደርነት እንደሚልኳቸው ትናንት ስማቸውን ይፋ ካደረጓቸው ስድስት አዳዲስ ተሿሚዎች መካከል በኢትዮጵያ መጪው አምባሳደር እንዲሆኑ የታሰቡት ፓትሪሺያ ሀስላች አንዷ ናቸው። አምባሳደር ሀስላች ማን እንደሆኑና ስለ ምስራቅ አፍሪካ ሰፊ እውቀት ያላቸው አንድ የቀድሞ ዲፕሎማት ያነጋገረው ሰለሞን አባተ ተከታዩን ዘገባ አዘጋጅቷል። የአምባሳደር ፓትሪሺያ ሀስላች ሹመት ከጸደቀ ታችን መስከረም አዲሱን ስራቸውን አዲስ አበባ ሽሮ ሜዳ ላይ ይጀምራሉ። አምባሳደር ሀስላች አሁን እየሰሩ ያሉት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የግጭቶችና ማረጋጋት ስራዎች ማስተባበሪያ የሆነው አዲስ ቢሮ ዋና ምክትል ረዳት ሚኒስትር ሆነው ነው። ቀደም ሲልም አምባሳደር ሀስላች በኢራቅ የአሜሪካ ግዳጅ ከወታደራዊ ወደ ሲቪል ሽግግር አስተባባሪ ሆነው የዩናይትድ ስቴትስ ጦር በታህሳስ 2011 ዓ.ም ከኢራቅ ሙሉ በሙሉ እስከወጣበት ጊዜ አገልግለዋል። ቀደም ሲልም ባግዳድ በሚገኘው የአሜሪካ ኤምባሲ የአሜሪካን የልማትና የእርዳታ መርሃ ግብሮችን መርተዋል። የአሜሪካው መጪውን ትውልድ መመገብ ፊድ ዘ ፊቸር የሚባለው የዓለም አቀፍ የረሃብ ማስወገጃና የምግብ ዋስትና መርሃ ግብር በውጭ ጉዳይ መስሪያ ቤት ውስጥ የዲፕሎማሲ አስተባባሪም ነበሩ። ሚስ ሐስላች በአውሮፓውያኑ የዘመን አቆጣጠር ከ2002 እስከ 2004 ዓ ም በነበሩት ዓመታት በቢሊዮኖች ዶላሮች በጀት ይንቀሳቀስ የነበረውን የአፍጋኒስታን የመልሶ ግንባታ መርሃ ግብር በዳይሬክተርነት አንቀሳቅሰዋል። ከ2007 ዓ ም እስከ 2009 ዓ ም በእስያ ፓሲፊክ የምጣኔ ሀብት ትብብር መድረክ አፔክ የአሜሪካ አምባሳደር ሆነው አገልግለዋል። ከ2004 እስከ 2007 በነበረው ጊዜም የአሜሪካ አምባሳደር ሆነው በላኦስ ሕዝባዊት ዲሞክራሲያዊት ሪፐብሊክ እንዲሰሩ በፕሬዚደንት ጆርጅ ቡሽ ተመርጠው ተልከዋል። በፓኪስታን የምጣኔ ሀብት ቆንሲል፣ በኢንዶኔዥያ እና በናይጄሪያ ደግሞ ምክትል ቆንሲል ሆነው አገልግለዋል። በዩናይትድ ስቴትስ የግብርና ሚኒስቴር ውስጥም ሲያገለግሉ ከ1987 እስከ 1990 ዓ ም በነበሩት ዓመታት በህንድ የአሜሪካ የአካባቢው ሀገሮች አታሼ ሆነው ሰርተዋል። በተጨማሪም አምባሳደር ፓትሪሻ ሀስላች በአውሮፓ ህብረት ለ24 ሀገሮች ቡድን የሀገራቸውን ድጋፍ እንዲያስተባብሩ በውጭ ጉዳይ መስሪያ ቤቱ ተመድበው አገልግለዋል። አምባሳደር ሀስላች በስራቸው ወቅት በርካታ ሽልማቶችን ያገኙ መሆኑን ታሪካቸው ይናገራል። በኦሬገን ግዛት ሌክ ኦስዌጎ የተወለዱት ሚስ ሀስላች ከዋሽንግተኑ ጎንዛጋ፣ ከኒውዮርኩ ኮሎምቢያ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪዎቻቸውን አግኝተዋል። አምባሳደር ፓትሪሻ ሀስላች ሽሪንና ኪራን እርበርት የሚባሉ ሁለት ሴት ልጆች እናት ናቸው። ስለ አምባሳደር ፓትሪሻ ሀስላችና ስለ ሹመታቸው የሚጠብቋቸውን ፈተናዎች ምን ሊሆኑ እንደሚችሉ እንዲነግሩኝ ቀድሞ በኢትዮጵያ የአሜሪካ አምባሳደር ሆነው ለብዙ ዓመታት የሠሩትንና አሁን በዋሽንግተን ዲሲው ጆርጅ ዋሽንግተን ዩኒቨርሲቲ የዓለም አቀፍ ግንኙነቶች ረዳት ፕሮፌሰር የሆኑትን አምባሳደር ዴቪድ ሽንን ጠይቄ ነበር። በእጩ አምባሳደር ሹመት ላይ በቀጥታ መናገር አልፈልግም። በግል አላውቃቸውም። የረዘመ ጊዜ የውጭ አገልግሎት ልምድ አላቸው። ቀድሞም በላኦስ አምባሳደር ሆነው ልምድ አላቸው። ከዚህ ውጭ ስለ እርሳቸው መናገር አልችልም። አሜሪካ አምባሳደር ወደ ኢትዮጵያ ስትልክ የምታገናዝባቸው ብዙ ገጽታዎች መኖራቸው እርግጥ መሆኑን የጠቆሙት አምባሳደር ሽን በዚህች አገር ውስጥ የሀገራቸው ተጠሪ ሆነው ሲሰሩ ሊገጥሟቸው ይችላሉ ያሏቸውን ፈተናዎችም ጠቁመዋል። In terms of the challenges that she faces as a new ambassador to Ethiopia. <laughs> ኢትዮጵያ በሕዝብ ብዛት በአፍሪካ ናይጄሪያን ተከትላ በሁለተኛነት የምትገኝ አገር መሆኗን በመጥቀስ መጀመር እፈልጋለሁ። በመልካ ምድራዊ አቀማመጧም ከሁሉም የአፍሪካ ቀንድ አገሮች ጋር ኬንያንም ጨምሮ የምትዋሰን አገር መሆኗ በአካባቢው በሚፈጠሩ አዎንታዊም የሆን አሉታዊ ክስተቶች ቁልፍ ቦታ ላይ ያስቀምጣታል። በሌላ በኩል አሉ አምባሳደር ሽን በአፍሪካ ቀንድ ውስጥ በሚፈጠሩ ማንኛቸውም ጉዳዮች ውስጥ ኢትዮጵያ የተቆናጠጠችው ቦታ ችላ የሚባል አይደለም። በመሆኑም አዲሱ አምባሳደር በመሆኑም አዲሱ አምባሳደር እጅግ በርካታ የሆኑትንና ለብዙ አስርተ ዓመታት የኖሩትን የአካባቢውን ጉዳዮች ጠንቅቀው መረዳት ይኖርባቸዋል። እነዚህ ጉዳዮች ፈጥነው የሚፈቱ አይደሉም። ምናልባትም አዲሱ አምባሳደር ዘመናቸውን ከጨረሱ በኋላ ለብዙ ጊዜ የሚቆዩ ናቸው። አምባሳደር ዴቪድ ሽን የአካባቢውን ሀገሮች ሁኔታ ነጥብ በነጥብ እያነሱ ተናግረዋል። የኢትዮጵያን የውሃ ይዞታ ናይልን 86 ከመቶ የሚያዋጣው አባይና ከግብፅ ጋር የምትገኝበትን ውዝግብ፣ ኦሞና ኬንያ፣ የኢትዮጵያና የቻይና ግንኙነቶች በኢትዮጵያና በአሜሪካ ግንኙነቶች ላይ ስለሚኖራቸው አንድምታ፣ መጪው የፕሬዚደንት ኦባማ የአፍሪቃ ጉብኝት፣ የኢትዮጵያ የውስጥ ፖለቲካና የአሜሪካና የኢትዮጵያ ግንኙነቶች፣ በዓለም ሕዝብ በብዛቷ ግዙፏ የባህር መውጫ በር የሌላት ሀገር ያሏት ኢትዮጵያና የባህር አማራጮቿ፣ ሌሎችም ነጥቦች በውይይታችን ውስጥ ተካተዋል። በመጨረሻም አሉ አምባሳደር ፕሮፌሰር ሼን ለአዲሱ አምባሳደር መልካሙን ሁሉ መመኘት እፈልጋለሁ። በሕይወት ዘመን አንዴ ሊገኝ የሚችል ቆንጆና ድንቅ ሀገርን ለማየት መታደላቸውን እንደ ባለሙያ ለመናገርም ብዙ ሊሰሩባቸው የሚችሉ ችግሮች ያሉባት መሆኗንም ልነግራቸው እሻለሁ። እኔ በውጭ አገር አገልግሎት ሕይወቴ በቀዳሚነት ያስቀመጥኳት አገር ነች። ሁልጊዜም ወደ ኢትዮጵያ መመለስ ፈልጋለሁ። ከአምባሳደር ዴቪድ ሺን ጋር ያነሳናቸውን ነጥቦችና ያደረግነውን ውይይት በሌላ ዝግጅት መለስበታለሁ። ለአሜሪካ ድምፅ ሰሎሞን አባተ ዋሽንግተን